Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በሽብር ወንጀል ተጠርጥረውና ክስ ተመስርቶባቸው ከነበሩት የዞን ዘጠኝ የኢንተርኔት ድረገጽ አምደኞችና ጋዜጠኞች እስከ ቅርብ ጊዜ ድረስ እስር ላይ ከነበሩት አንዱ ሲቀር የተቀሩት ባለፈው ቅዳሜ ተለቀዋል። በዛሬቱ አፍሪካ ግጭቶችና ሽብርተኝነትን የሚያባብሱ ሁኔታዎች ምንድን ናቸው? የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል? መሪዎቹ ስጋቱን በመቀነስ ረገድ ምን ማድረግ የሚያስፈልጋቸው ወይም ምን ያስፈልጋቸዋል የሚሉትን እየተመለከተ ዘገባ ጨምሮ በአብሬስና በመጽሔቱ እንተነትናለን። ጤና ስጥልን ክቡራትና ክቡራን አድማጮች የዛሬ ጥቅምት 8 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችኋሉ አከብድ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ለቴክኒክ ምህንድስና ፔተር አንድሌ ተሰይመዋል። በርከት ያሉ ዘገባዎችና ቅንብሮችም አሉን። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው። ከአዲሱ አበበ እንደምን አምሽታችኋል። የኡጋንዳ መንግስት እንባ አስመጪ ጋዝ በመጠቀም ለሰላማዊ የፖለቲካ ስብሰባ እንቅፋት መሆኑን እንዲያቆም የሰባዊ መብት ተሟጋች ድርጅቱ ሂማን ራይትስ ዎች ዛሬ ጥሪ አደረገ። የመንግስት እንቅፋት መሆን በነጻነት የመሰብሰብና ሀሳብን የመግለጥ መብትን ይገድባል ብሏል። ሂማን ራይትስ ዎች ኡጋንዳውያን ከመቼውም ጊዜ አሁን ምርጫ በተቃረበበት ጊዜ ተሰብስበው አዳዲስ ሀሳብ የመስማት መብት አላቸው ብለዋል የድርጅቱ ከፍተኛ የአፍሪካ ጉዳዮች ተመራማሪ ማሪያ በርነት። በማና ለብኝነት ህዝብን በንባ አስመጭ ጋዝ መበተን የመቁሰል አደጋ ከማድረሱም በላይ ነጻ እና ዲሞክራሲ ህዋውን ያደፈርሳል ብለዋል። የግብፅ ባለሥልጣናት ለመንግሥት ሠራተኞች ዛሬ ሰኞ የግማሽ ቀን እረፍት ሰጡ። ምክንያት ለአገሪቱ ምክር ቤት ምርጫ ሰፊ የህዝብ ተሳትፎ እንዲኖር ለማድረግ ይህ የምክር ቤታዊ ምርጫ የመጀመሪያ ጊዜ መሆኑ ነው። ለምን በእስላማውያን የበላይነት የሚመራው ምክር ቤት እንደ አውሮፓ አቆጣጠር በ2012 መፍረሱ ይታወቃልና። በብዙ ሺህ የሚቆጠሩ ፍልሰተኞች በዛሬው ዕለት ሰኞ በሰርቢያ እና በክሮኤሽያ መካከል መላወሻ አጥተው እንደሚገኙ ተገለጠ። ሌሊቱን በኃይለኛ ብርድ ከማሳለፋቸውም በላይ ሃንገሪ ወደ ክሮኤሽያ የሚያደርሰውን መተላለፊያ ባለፈው ቅዳሜ በመዝጋቷም ያለ ምግብ እንደቆዩ ታውቋል። ወደ አውሮፓ ሕብረት አገሮች ለመሄድ በክሮኤሽያ በኩል ለማለፍ ያቀዱት ወደ ሁለት ሺህ የሚሆኑት እነዚሁ ፍልሰተኞች ትናንት እሁድ እጅግ ቀዝቃዛ በሆነ አውቶቡስ ውስጥ ነበር ሌሊቱን ያሳለፉት ኮፑ የተሰኘው ኃይለኛ ንፋስ አዘል ማዕበል ፊሊፒንስ ውስጥ ከፍተኛ ዝናብ ማስከተሉና አካባቢውን ማጠለቅለቁ ተገለጠ። የፊሊፒንስ ፖሊስ፣ የጦር ኃይል አባላትና የበጎ ፈቃድ ሠራተኞች በብዙ መቶዎች የሚቆጠሩ የማዕበሉ ሰለባዎችን ለመርዳት በአፋጣኝ መሰማረታቸውም ታውቋል። በዚህ ማዕበል እስካሁን 11 ሰዎች እንደሞቱ ነው የተገለጠው። በርካታ የአውሮፕላን በረራዎች እንደዚሁም በርካታ የመርከብ አገልግሎቶች በተለይም ሉዞን አካባቢ በማዕበሉ የተነሳ መቋረጣቸውም ታውቋል። የቻይናው ፕሬዚዳንት ዢ ፒንግፒንግ ለአራት ቀን ወደ ብሪታንያ እያመሩ መሆናቸው ተሰማ። የጉብኝቱ ዓላማ በሁለቱ አገሮች መካከል ያለውን የንግድ ግንኙነት ለማጠናከር መሆኑም ተገልጧል። አንድ የቻይና መሪ እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ወይም ወዲህ ብሪታንያን ሲጎበኝ ይህ ያሁኑ የመጀመሪያ ጊዜ መሆኑ ታውቋል። ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የዓለም ዜና ዝርዝር ይዞ ይመለሳል። አድማጮች፣ አሁን ለቀዳሚው የምሽቱ አብይሬስ ወደ አዲስ አበባ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት በሽብር ወንጀል ተጠርጥረውና ክስ ተመስርቶባቸው ከነበሩት የዞን ዘጠኝ የኢንተርኔት ድረገጽ አምደኞችና ጋዜጠኞች እስካሁን በእስር ላይ ከነበሩት አንዱ ሲቀር የተቀሩት መለቀቃቸው ታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ታሳሪዎቹ ከመለቀቃቸው አንድ ቀን ቀደም ብሎ ባለፈው አርብ የተሰጠውን ይህን የፍርድ ቤቱን ትእዛዝ ተከትሎ ቤተሰቦቻቸውና የህግ ጠበቃቸውን አነጋግሮ ተከታዩን አጠናቅረዋል። ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ። በመጀመሪያ የአቃቢ ህግን ክሶች በጠቅላላና በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ በአጭሩ አቅርቧል። ከዚያም አቃቢ ህግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዝራቸውን የሰው የሰነድ እና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል። ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ይህንን አብራርተዋል። በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በሀገር ውስጥ በግብፅ አገር የታየው አይነት ህዝባዊ አመፅ እንዲነሳሳ በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ህግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል። በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነጻ አሰናብቷቸዋል። በነጻ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትእዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ህግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ህዝብን ለአመፅ የሚያነሳሳ ጽሑፍ ከመጻፍ እንደማይቆጠብ እንደሚያምን ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡ ጥቅምት 10 ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነፃ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር። በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው። በጣም ነው ደስ ያለኝ። ምክንያቱም ሀቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። የማከብረው የምወደው ልጅ ነው፣ የምኮራበት ልጅ ነው። በእውነት ግን አንድ አመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል በጣም በህይወቴ መፈጠሬን ነው ያስጠላኝ። ይሄ ብቻ ነው ሌላ ምንም የምለው ነገር የለኝም እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት። የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ። በጣም ነው ደሰለኝ፣ በጣም ነው ደሰለኝ፣ ለዘማ ደዝማት፣ ለሁሉ፣ ለእኔ፣ ለአገር ለአገር የኔ ድሃ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ ማብቃቱ በነፃ ማውጣቱ በጣም ነው ደስ ለኢትዮጵያ ሕዝብ ለሁሉም ደስታ ይሰማ። እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ፣ በሽብርተኝነት ተጠርጥሮ ሲታሰር እርሶ እንደው አልጠረጠሩ ምናልባት የልጅ አጥፎት ይሆናል አሉ? እኔ ምንድን ከየት ወጣ ከየት ገባ ነው ጠንካራ ማልሱ እንኳን አይሰጠኝም። ምንም ለመብላት እንኳን ተገዶ ነው ይበለ መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ ሬዲዮ እንዲከፈት ምን ዘፈን የሚባል ነገር እንኳን አያውቅም። ጫት የሚባል ሱስ የለውም። የእሱ ባልደረቦች እዛ ሌቦች ወይም በአሁኑ ሰራት ምን እንኳን ትምህርት ያልጨርሰዋል እንዴት እኔ እናታቸውን አጥቼ እነሱን እ ካርታርታ ኑሮ ሆኜ ነው ያሳደግኩት። እዚህ መግባቱ ደግሞ በጣም ባይሰራም መግባቱ እኔን አልጠበቀም በሚል በጣም ተበሳጬ ነበር። ዞሮ ዞሮ ምናልባት ሁኔት ሁኔታው ቦታ አይሴትምና ሰላም ነው ሰላም ይሰመኛል። አቶ አማሀ መኮንን ዛሬ የተሰጠው ብያኔ ሀሳብን ከመግለጽ መብት አጠቃቀም ጋር ከሚነሱ ችግሮች አኳያ መልካም አርያ ሊሆን የሚችል ነው ብለውታል። አዎ በእኔ በኩል ፍርድ ቤቱ በሚገባ ማስረጃውን መዝኖታል የሚል እምነት አለኝ። ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሀሳብን ከመግለጽ ነፃነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬዚደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀምጠውና በእኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ስራ ሰርቷል ብዬ ነው የማስበው። ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ በእስር የሚገኙት ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትዕዛዝ መሰረት እንዳልተፈቱ፣ ትዕዛዙ ግን ለውሄን ቤቱ አስተዳደር መድረሱን ጠበቃው አቶ አማሀ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ሕገወጥ እስር ነው ያሉትንም ዛሬ እንዲፈቱ ትዕዛዝ በተሰጠላቸው በነናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል። ከዓመት ከስድስት ወር በፊት አቃቤ ሕግ በሽብር ድርጊት ክስ የመሠረተባቸው አስር ጦማሪያንና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትዕዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1431 መካከለኛው ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ መጽሄቱ የትንታኔ ክፍል ነው የምንሻገረው። በዛሬ ኢትዮ አፍሪቃ ግጭቶችና ሽብርተኝነትን የሚያባብሱ ሁኔታዎች ምንድን ናቸው? የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል? መሪዎችስ ስጋቱን በመቀነሱ ረገድ ማድረግ የሚያስፈልጋቸው ምንድን ነው? በአንድ አፍሪካ ውስጥ የታወቀ የጥናትና ምርምር ቡድን አዲስ የወጣ ሪፖርት ሽብርተኝነትን የሚገፋፉ ሁኔታዎች ምን እንደሆኑ ለማወቅ የሞከረባት ያነሳቸው ጥያቄዎች ናቸው። የደረሰበት ድምዳሜ ሁሌ ከምንጠብቀው ሁኔታ የተለየ ነው ይላል። አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል። ተንታኝ ጃኪ ሲለርስ ፕሪቶሪያ የሚገኘውን የደህንነትና ጥበቃ ተቋም ይመራሉ። አፍሪካ ውስጥ እያደገ ከመጣው ሽብርተኝነትና ጽንፈኝነት ጀርባ በርካታ ጠንካራ ኃይሎች አሉ ይላሉ። ዓለም አቀፍ ሽብርተኝነትን በማባባስ እጅግ ጠንካራው ኃይል ግን ይላሉ ጃኪ ሲለርስ፣ እጅግ ጠንካራው ኃይል ግን አከራካሪ ነው። ያም ኃይል አሜሪካ ነው ብለዋል። ዴሊበሬት ኦር ሆን ተብሎ የሚሆን አይሁን፣ ዛሬ በዋናነት ዓለም አቀፍ ሽብርተኝነትን የሚያባብሱት የዩናይትድ ስቴትስና የምዕራባውያን ሸሪኮች ፖሊሲዎችና የሚወስዷቸው እርምጃዎች ናቸው። ግልጽ ንሁን። በኬንያ በናይጄሪያና ብዙም ሌሎች አገሮች የመንግሥታቱና የጸጥታ ጥበቃ መሥሪያ ቤቶቻቸው ለአሸባሪ ድርጊቶች የሰጧቸው ምላሾች ችግሩን ይበልጥ አባብሰዋል። ነገር ግን ዛሬ በዓለም ላይ ዋነኞቹ የስደተኞችና አለመረጋጋት ምንጮች ሶማሊያ፣ ሶሪያ፣ ሊቢያ፣ ኢራቅና አፍጋኒስታን ናቸው። እነኚህ አገሮች ሁሉ ደግሞ አንዱ ከሌላው ሳይለይ ዩናይትድ ስቴትስ ጣልቃ የገባችባቸው ናቸው። በዚህም ምክንያት ውድመት፣ ትርምስ፣ የውስጥ ጸጥታ መበላሸትና ከፍተኛ የህዝብ መፈናቀል ደርሷል። ተንታኙ ጃኪ ሴለርስ ባለፉት አስር ዓመታት አፍሪቃ ውስጥ ስለ አሸባሪ ቡድኖች ያካሂዱት አጥጋቢ የተባለ አዲሱ ጥናታቸው የደረሰበት ይህ ድምዳሜ ፊትለፊት ተጋፋጭ ነው። ጥናቱ በዚህ ምክንያት 300 ወታደሮችን በምዕራብ አፍሪካዊቱ አገር በካሜሩን ለመመደብና ከቦኮ ሐራም ነውጠኞች ጋር የሚካሄደውን ውጊያ ለመቀላቀል ለወሰነችው ለዩናይትድ ስቴትስ በጊዜው እንደደረሰ ማስጠንቀቂያም ሊያገለግል ይችላል ብለዋል ሲለርስ። የአፍሪካ መንግሥታትም ይላሉ ሲለርስ በማከል የአፍሪቃ መንግሥታትም ዓለም አቀፍ ሽብርተኝነትን በመግፋቱ ረገድ አስተዋጽኦ በማድረጋቸው ከወቀሳ ሊድኑ አይችሉም። ለምሳሌ የቦኮ ሐራም እንቅስቃሴ ሰሜን ናይጄሪያ ውስጥ የተቀሰቀሰው በአካባቢው ድህነት በመንሰራፋቱ፣ እኩልነት በመጥፋቱና በመልካም አስተዳደር እጦት ነው። የሶማሊያው አልሻባብ ቡድን እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም እንቅስቃሴ ሲጀምር እንደ አካባቢው የፖለቲካ ሰራዊት ነበር። ዛሬ እንዲህ የምስራቅ አፍሪቃ አስፈሪው የሽብር ኃይል ከመሆኑ በፊት በዓለም በብዛት የታወቀው የአልቃይዳ አሸባሪ ቡድንም አፈጣጠሩ ከአካባቢው ጋር የተያያዘ ሆኖ እናገኘዋለን ሲሉ ያስረዳሉ። ጃኪ ሲለርስ ስለ እነዚህ ትላልቅ ዝንባሌዎችና የውጭ ተጽዕኖ ስናገር፣ ሁሉም አይነት ሽብርተኝነት የተወለደው በዚያው በራሱ ሀገር ውስጥ ባሉ ሁኔታዎች ምክንያት መሆኑን መገንዘብ ጠቃሚ ይሆናል ከየአካባቢው ታሪክ ጋር አንደኛው ብሔር ሌላውን ከማግለል ጋር በተያያዘ በመልካም አስተዳደር እጦት ሳቢያ ሁሉም እኩል የአገሪቱን ሀብት እንዳይካፈል ሲደረግ እናም አመራሩ ለረጅም ጊዜ በአንድ አምባገነን ተይዞ ሲቆይ አመፃን ይወልዳል። ኦዛማ ቢንላደን የጦር መሳሪያ አንስቶ ውጊያ የጀመረበት ምክንያት በአገሩ በሳውዲ አረቢያ ሙስናና ድህነት በመንሰራፋቱ ነው። የአፍሪካ አሸባሪዎችም መሳሪያ ያነሱት በመጀመሪያ ደረጃ በዓለም አቀፍ ጉዳዮች ምክንያት ሳይሆን እዚያው በአገራቸው በተከሰቱ ችግሮች ሳቢያ ነው። እና ይህ ጥናት ጽንፈኝነትን በመዋጋት ላይ ለሚገኙ የአፍሪካ መንግስታት ምን ምክር ይለግሳል? ዋናው መፍትሔ ይላሉ ሲለርስ ዋናው መፍትሔ ቀላልም እጅግ ውስብስብና ከባድም ነው። መንግስቱን ከሙስና አሰራር ማጽዳት፣ የሥራ ዕድሎችን መፍጠር የትምህርትና የማኅበረሰብ አገልግሎቶችን እንዲሁም የዜጎችን ሕይወት ማሻሻል ከአንድ ሀገር ግጭቶችንና ሽብርተኝነትን ለማስወገድ መፍትሄ ናቸው ሲሉ ጃኪ ሲለርስ በጥናታቸው መክረዋል። አድማጮች ወደ መጨረሻው የምሽቱ ቅንብር እንሻገር። ተከታዩ ዘገባ ኢትዮጵያ ውስጥ በስር ላይ የሚገኙትን ዶክተር ፍቅሩ ማሩን ይመለከታል። ይለናል ሰለሞን አባትን ያዘጋጀው ነው። ዶክተር ፍቅሩ ማሩ ኢትዮጵያ ውስጥ አዲስ የልብ ሕክምና ሆስፒታል ከፍተው በሀገሪቱ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጭ ለመሄድ የሚገደዱባቸውን የቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። የስዊድን መገናኛ ብዙሃን ይዘዋቸው እየወጡ ባሉ ዘገባዎቻቸው ታዲያ ስለ ዶክተር ፍቅሩ ማሩ ሲጽፉ ሰንብተዋል። ዶክተር ፍቅሩ ማሩ ከሁለት ዓመታት በላይ ለሆነ ጊዜ የሚገኙት እስር ላይ መሆናቸው ነው የመገናኛ ብዙሃኑ ትኩረት። የልብ ቀዶ ሕክምና ስፔሻሊስቱ ዶክተር ፍቅሩ በቁጥጥር ስር የዋሉት በሙስና ከተጠረጠሩ የገቢዎች ሚኒስቴርና የጉምሩክ ባለሥልጣናት ጋር ነው። ይሁን እንጂ የዶክተር ፍቅሩ ጉዳይ ቀደም ሲል ተነስቶ እንደ አስተዳደራዊ ጉዳይ ታይቶ የነበረ መሆኑን ስዊድን ውስጥ የሚገኙ የሥራ ባልደረባቸውና የልብ ሐኪም ዶክተር አኒካስ ማርስ ነግረውኛል። ለዚህ ሆስፒታል ለረዥም ጊዜ የሕክምና አቅርቦቶችን ስናስገባ አብረን ስንሰራ ቆይተናል። አንድ ጊዜ ታዲያ ከሕክምና መገልገያዎቹ መካከል አንዳንዶቹ ሊያዙ ይገባቸው የነበሩ የምርት ሀገርን የመሳሰሉ መረጃዎችን የያዙ የምስክር ወረቀቶች አብረዋቸው አልነበሩም እና ታዲያ ያኔ አንዳንድ አስተዳዳራዊ የሚባሉ ጥያቄዎች ተነስተው ነበር። ይህ ታዲያ ለተወሰነ ጊዜ ችግር ሆኖ ቆይቶ ነበር። ይህ የሆነው ዶክተር ፍቅሩ ከመያዛቸው ወደ ሶስት ዓመት ለሚሆን ጊዜ ቀድሞ ነበር። ይሁን እንጂ ከጠፉት ወረቀቶች ጋር ተያይዞ የተነሳ ጉዳይ ችግር ፈጥሮ የነበረ ቢሆንም ጉዳዩ ፍርድ ቤት የሚያዳርስ አይደለም፣ አስተዳዳራዊ ነው ተብሎ በመወሰኑ ወዲያው ነበር የተዘጋው። ዶክተር አኒካስ ማርስን ያነጋገርኳቸው ጊዜ ፈረንሳይ ነበር የሚገኙት። እንደ ሙያም እንደ ሥራ ባልደረባም እርሳቸው ይህንን ያህል ነገሩን። በችሎት ፊት የክሱ ጭብጥ ምንድን ነው? እርሳቸው ስለ ክሱ ምን አሉ? ጠበቃቸው የነገሩኝን ላካፍል እቃዎች አስገብተው ከእሱ ጋር በተያያዘ ቀረበባቸው ክስ ነበር እና ያ ክስ እንዲቋረጥ ተደርጓል። ከዚህ ቀደም የቀረበባቸው ክስ እሱ ክስ የተቋረጠው ክስ ከመንግስት ባለስልጣኖች ጋራ በጥቅም ግንኙነት ስለነበራቸው ነው ተብሎ፣ የመንግስት ስራን በማያመች መንገድ መምራት በሚል የሙስና ወንጀል ነው የተከሰሱት እና እሳቸው በዚህ ጉዳይ ላይ ተጠይቀው ምንድን ነው የሰጡት መልስ ለፍርድ ቤቱ እሳቸው ወንጀሉን አልፈጸምኩም ብለው ክደውን የተከራከሩት። እርስዎ እንደ ጠበቃ የእምነት ክህደት ቃል በተሰጠበት ጊዜ ነበሩ ችሎቱ ላይ? አዎ አዎ ነበርኩ። ከዶክተር ፍቅሩ ማሩ ጠበቆች አንደኛው አቶ አበበ እሸቱ ናቸው። ለመሆኑ ጉዳዩና ክርክሩ ዛሬ ያለበት ሁኔታ ምን ይመስላል? የተነሱት ጭብጦችና መከራከሪያዎች ውስጥ የት አደረሱ? አቶ አበበ ይመልሳሉ ኛ ክስ ከተመሰረተ አሁን ሁለት አመት ሆኖታል። ክርክሩ አሁን ያለበት ደረጃ የአቃቤ ህግ ማስረጃ የሰነድም የሰውም ማስረጃ የካቲት ሰላሳ እና መጋቢት አንድ ሁለት ሺ ሰባት ዓመተ ምህረት የአቃቢ ህግ ማስረጃ ተጠቃሎት ሰምቶ አብቅቷል። ከዛ በኋላ ያለው እንግዲህ ዶክተር ፍቅሩ ከሌሎች ሀያ አራት ተከሳሾች ጋር በመዝገብ ቁጥር አስራ አራት አስራ ሶስት አምሳ ሁለት በሚባል የወንጀል መዝገብ ከሀያ አራት ተከሳሾች ጋራ በጠቅላላው ዘጠና ዘጠኝ ክሶች በቀረቡበት ክስ ውስጥ እሳቸውን የሚመለከተው አስወርተኛ ክስ ብቻ አብሮ ክሱ ቀርቦ ስለነበረ የእሳቸው ማስረጃ ተሰምቶ የጠቃለለ ቢሆንም ብይን ለመስጠት በተለያየ ምክንያት ባለመቻሉ ነው። እስካሁን በፍርድ ቤቱ ነጥሎ ብይን የሚሰጥበት ሁኔታ መኖር አለበት ብለን እኛ በተደጋጋሚ አመልክተናል። ለነገሩ ጠበቆች እኔ ብቻ ሳልሆን በቡድን ነው የምንሰራው። የሀገር ውስጥ ጠበቆች አሏቸው። እንደዚሁም ኢንተርናሽናል ጠበቆችም አሏቸው። አለም የሀገር ውስጥ ጠበቆች እንደ ቲም ነው የምንሰራው። ሶ ለፍርድ ቤቱ እኛ ቀደም ብሎም ምስክር ከመሰማቱ በፊት እስኬጁል እንኳን ቀጠሮ እንኳን ሳይኖረው ረጅም ጊዜ ወስዶ ስለነበረ በኢትዮጵያ ሕገ መንግስት መሰረት አንድ ሰው በተፋጠነ ጊዜ ውስጥ ፍትህ የማግኘት መብት ስላለው ይሄን መብት እየጣሰ ነው ስለሆነም ሂደቱ እየተጓተተ በመሆኑ ምክንያት ዝርዝር ምክንያቶች አቅርበን ክሱ እንዲቋረጥ፣ አለበለዚያ በተቻለ ስፒድ አፕ አድርጎ ፍርድ ቤቱ አፋጥኖ ጉዳዩን እንዲያየው በዋናነት ደግሞ ከሌሎቹ ተከሳሾች ጋር ክሱ አንድ ላይ አንድ ክስ ከማይገናኙ ሌሎች ዘጠና ስምንት ክሶች ጋራ አብሮ መቅረቡ ለመጓተቱ ምክንያት ስለሆነ ክሱ ሊነጠል ይገባል ብለን አቅርበን ነበር። ፍርድ ቤቱ በዚህም ላይ ብይን አልሰጠበትም። ኤኒዌይ አንዱ ምክንያት ይሄ ሆነው፣ ሌላኛው ክሱ ከተጀመረ በኋላ የጉምሩክ አዋጅ ተሻሽሎ አዲስ የጉምሩክ አዋጅ ወጥቶ ስለነበር ስምንት አምሳ ዘጠኝ ሁለት ሺህ ስድስት የሚባል አዋጅ ከእሱ ጋር በተያያዘ አቤቱታ አቅርበን ምክንያቱም አዲሱ ህግ ይጠቅማቸዋል ብለን ባሰብንባቸው እንትኖች አቅርበን ነበር እና የአዲሱን ህግ ተፈጻሚነት ከእሱ ጋር በተያያዘ ለፌዴሬሽን ምክር ቤት የህገ መንግስት ጉዳይ ያስነሳል በሚል ፍርድ ቤቱ ለአጣሪ ጉባኤ ልኮት አጣሪ ጉባኤው ለተወሰነ ጊዜ ሲያየው ቆይቶ የህገ መንግስት ጥያቄ አያስነሳም ብሎ መለሰው። ከዚህ በኋላ አሁን ለጥቅምት ዘጠኝ ፍርድ ቤቱ ጉዳዩን ለማየት ለጥቅምት ዘጠኝ ሁለት ሺህ ስምንት ዓመተ ምህረት ቀጠሮ ይዟል በነገራችን ላይ በህገ መንግስቱ ላይ የተጠቀሰው አዲስ ህግ እንደዚህ የሚለወጥ ከሆነ እና የሚወጣው አዲሱ ህግ ተጠያቂውን ወይም ክስ የተመሰረተበትን ሰው የሚጠቅም ሆኖ ከተገኘ በዚህኛው በአዲሱ ህግ ነው የሚታየው የሚል አንቀጽ ያለ ይመስለኛል ህገ መንግስቱ ውስጥ ልክኖት ልክኖት በኢፌድሪ ህገ መንግስት አንቀጽ ሀያ ሁለት ላይ በቅድሚያ በማናቸውም ሁኔታ የወንጀል ህግ ወደኋላ ተመልሶ ወደኋላ አይሰራም እንደማይሰራ ይደነግጋል በመርህ ደረጃ ነገር ግን ተከሳሹ የሚጠቅም በሆነ ጊዜ ግን ህጉ ወደ ኋላ ተመልሶ ይሰራ። እንዲሁም በተሻሻለ ወንጀለኛ መቅጫ ህጋችንም ላይ በአንቀጽ አምስት ንዑስ ቁጥር ሶስት ላይ እንዲሁ ተከሳሽ የሚጠቅመው ከሆነ ተፈጻሚ እንደሚሆን ይደነግጋል። አዲሱ የጉምሩክ አዋጅ ስምንት ሀምሳ ዘጠኝ ሁለት ሺ ስድስት ዓመተ ምህረት የወጣ አዋጅ ተከሳሹን በሚጠቅም ጊዜ ተፈጻሚነት አለው። እሱም መሰረት አድርገን ነው እኛ ያቀረብ ነው። ይሄ ጉዳይ ግን ለፌዴሬሽን ምክር ቤት ምንድን ነው በዚህ ህግ ላይ አንቀጽ መቶ ሰማንያ ሁለት ላይ የተጀመሩ ጉዳዮች በሌሎች ህጎች የተመለከተው እንደጠበቀ ሆኖ ቀደም ብለው የተጀመሩ ጉዳዮች በተጀመሩበት በዚያው በቀደመው ህግ መሰረት ይዳኛሉ የሚል ድንጋጌ ስለነበረው ይሄ ድንጋጌ ከህገ መንግስቱ ጋር አዲሱ ህገ ምክንያቱም በህገ መንግስቱ የሚጠቅም በሚሆንበት ጊዜ ተፈጻሚነት አለው የሚለውን የህገ መንግስቱን ድንጋጌ ይጋጫል። ስለሆነም ትርጉም ያስፈልገዋል ተብሎ ነበር ወደ ፌዴሬሽን ወደ አጣሪ ጉባኤ የተላከው። ከአጣሪ ጉባኤ ግን የህገ መንግስት ጥያቄ ትርጉም የሚያስነሳ አይደለም ብሎ መልሶታል። እኛም ለነገሩ በእኔ እምነት ፐርሰናሊ በእኔ እምነት ህጉ ሴቪንግ ክሎዝ አለው። በሌሎች ህጎች እንደጠበቀ ሆኖ ስለሚል ህገ መንግስቱ የሁሉም ህግ የበላይ ህግ ነው። ስለዚህ አንዱ የህጎች ሁሉ ምንጭ የሆነው ህግ ህገ መንግስቱ ነው። እሱን ኢሮድ አያረግም ሲጀመር መ አይሸረሽረውም ሁለት አሽ ስለዚህ በዛ አግባብ ነው። ከዛ በኋላ ወደ ፍርድ ቤት ተመልሷል ጉዳዩ። ፍርድ ቤቱም ለጥቅምት ዘጠኝ ቀጠሮ ይዟል። በነገራችን ላይ አቶ አበበ እንደነገሩኝ ማስረጃዎች ከተሰሙና ብይን መጠበቅ ከጀመራችሁ ሰባት ወር ሆነ። አዎ ልክ ነው። ጥቅምት ዘጠኝ ከፊታችን አለ። ጥቅምት ዘጠኝስ የምትጠብቁት ነገር አለ ወይ? ከፍርድ ቤቱ ይገኛል እንግዲህ ምንድ ምንጠብቀዋል ምንድነው ቀደም ብሎ የካቲት ሰላሳና መጋቢት አንድ የአቃቤ ማስረጃ ተሰምቶ ከተጠቃለለ በኋላ ፍርድ ቤቱ ብይን እንዲሰጥበት አመልክተናል። ፍርድ ቤቱ ብይን ለመስጠት ከሌሎች ክሶች አንጻር ለብቻው ብይን ሊሰጥበት ይገባል አይገባም የሚለውን ጉዳይ ብይን እንሰጥበታለን በሚል ሲያየው ከቆየ በኋላ በመካከሉ የአዲሱ ሕግ መውጣትን መሰረት ተደርጎ ሞሽን ሲቀርብ ጉዳዩ ወደ አጣሪ ጉባኤ ከተላከበት ጊዜ ጀምሮ አጣሪ ጉባኤው ማቋቋሚያ አዋጅ መሰረት ፍርድ ቤት የሚታዩት ክሶች ፌንድ ስለሚያደርጉ ባለበት ስለሚቆዩ በዛ ምክንያት ከሶስት ወር ያላነሰ ጊዜ ተቋርጦ ቆይተው ነበር። የክሱ መሰማት ውጤቱን እስኪመጣ ድረስ ተቋርጦ ቆይቶ ባለበት ሁኔታ እስቲ ምናልባት ወደ ዝርዝር የማያስገባን ከሆነና እንደው የተንዛዛ ነገር ካልሆነ በስተቀር ይሄ የጉምሩክ ህግ ያሉኝ 859 ዝባር ሁለት ሺህ ስድስት ምንድን ነው የሚለው በምን ሁኔታ ነው ተከሳሹን ሊጠቅማቸው ይችላል ብለው የሚያምኑት እርስዎ ጠቅለል አድርገው ሊነግሩኝ የሚችሉት አንድ ወይም ሁለት ነጥብ ይኖራል ይኖራል ይኖራል እንግዲህ በዶክተር ፍቅሩ ቀደም ብሎ ክሱ አላግባብ ተነሳ ተብሎ ነው የተከሰሱት እና አላግባብ ተነሳ የተባለው ክስ ቀደም ብሎ የኮንትራባንድ ወንጀል የሚባል ነው። እሱን የሚመለከተው ድንጋጌ በአዲሱ ህግ ለውጥ አለው፣ ተለውጧል። የተለወጠው ህግ ደግሞ ወንጀል መሆኑን አስተዳደራዊ አድርጎታል። እሳቸው የሚመለከተው የክስ ይዘ ኮንተንቱ አስተዳደራዊ እንዲሆን አድርጎታል አዲሱ ህግና ከሱ ጋር ስለዚህ እናንተ የወንጀል ክሱ አንዱ ያቀረብ ነው ወንጀልነቱ ቀሪ ሆኗል በአዲሱ ህግ መሰረት ቀሪ ሆኗል ነው እንደ በጥቅል ለመናገር ስለዚህ ክሱ ውድቅ ሊደረግ ይገባዋል ባይ ናችሁ አዎ ክሱ ውድቅ ሊደረግ ይገባዋል ነው ፍርድ ቤቱም የእኛም ብቻ ሳይሆን የሌሎችም በዚሁ አግባብ የቀረቡ ሞሽኖች ነበሩ ጥያቄዎች ነበሩ በዛ መሰረት ፍርድ ቤቱ አዲሱ ህግ የሚጠቅም ስለመሆኑ ብይን ሰጥቶበት ነገር ግን አዲሱን ህግ ተፈጻሚነት በተመለከተ አዲሱ ህግ ላይ ያለው ድንጋጌ ህገ መንግስቱ ጋራ የሚጋጭ ስለሚመስል ይሄ ትርጉም ያስፈልገዋል በሚል ነው ወደ አጣሪ ጉባኤ የላከው። እርስዎ የህግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርስ አስቸጋሪ ጥያቄ ነው። እንግዲህ የ ቀረበውን የሰነድ እና የሰው ማስረጃ እኔ አይቻለሁ። ዝርዝር ውስጥ መግባት አልፈልግም። በቀረበው የሰነድ እና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስፈላቸው ነው ብዬ አላምንም። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነፃ አሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው። ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለተጠቀሱት የሕክምና መገልገያዎችና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ ሰባትና ስምንት ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለቁም ነገር ዘለቀ። ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ህክምና ሆስፒታል ለመክፈት ወሰንን። እኔም ወደ ሀገር ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ህክምና መስራት ጀመርን። ከስዊድን ብዙ መሣሪያ ይዘን ነበር ወደ ኢትዮጵያ የገባነው። ያኔ ታዲያ ዶክተር ፍቅሩ የልብ ህክምናውን ሆስፒታል ስራ አስጀምረው ነበር። ለመጀመሪያ ጊዜ ወደዚያ እንደሄድኩ ብዙ የልብ ቀዶ ህክምና የሚያስፈልጋቸው የልብ ህሙማን ሲሞቱ አይቻለሁ። ለዚህ ነው ህክምና የሚያስፈልጋቸውን ወጣቶች ለማከም ወደዚያ ለመሄድ የወሰንኩት፣ ምክንያቱም እኔ የልብ ቀዶ ሐኪም ነኝ። አድማጮች፣ ተከታይ ዘገባ ይኖረናል። ከምሽቱ ሶስት ሰዓት ላይ ታዲያ በመደበኛው ፕሮግራማችን እንገናኝ። ለአሁኑ በዚሁ የተሰናበትን። መልካም ምሽት።